በአራቱ የፖለቲካ እስረኞች ላይ የቀረቡ ክሶች እንዲሰረዙ ትዕዛዝ የሰጠሁት የደቡብ ሱዳኑን የሰላም ንግግር ሂደት ለማፋጠን ነው ሲሉ ፕሬዚዳንት ሳልቫ ኪር አስታወቁ። ፕሬዚዳንቱ ዛሬ ጁባ ከተማ በተጠራ ጋዜጣዊ መግለጫ ላይ ሲናገሩ በአራቱ እስረኞች ላይ የቀረቡ የአገር ክህደት ክሶችን እንዲሰረዙ ከአካባቢው አገሮች ተጽዕኖ እንደነበረባቸውም አረጋግጠዋል። አንድሩ ግሪን ከስፍራው አጠር ያለ ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል። የአራቱ የፖለቲካ እስረኞች መፈታት ማኅበረሰቦች በመካከላቸው ዕርቀ ሰላም ለማውረድ ያበረታታቸዋል ብዬ ተስፋ አደርጋለሁ ብለዋል ፕሬዚደንት ሳልቫኪር በጋዜጣዊ መግለጫቸው ላይ ሲናገሩ ለሰላም የሚከፈል ዋጋ አለ። ትናንት የተለቀቁት አራቱና ቀደም ብለው የተፈቱት ሰባት እስረኞች ቢሰቀሉ እንኳ በሺዎች ያለቁትን አያካክሱም። ይሄኛው የተሻለ እርምጃ ነው። የእነዚህ ሰዎች መፈታት ማለት ግን ብለው አላክለውም ፕሬዚደንት ኬር የእነርሱ መፈታት ሀገሪቱ ውስጥ በደረሰው ቀውስ የቤተሰብ አባሎቻቸውን ያጡ ሰዎች ፍትሕ አያገኙም ማለት አይደለም ሲሉ አስረድተዋል። በአራቱ ተከሳሾች ላይ የቀረቡ የወንጀል ክስ ሂደቶች ግን እንዲቆዩ አዘናል። መመሪያው ሪያክ ማሻርን፣ አልፍሬድ ላዱን ወይም ታባን ደንጋይን አይመለከትም። እነዚህን ሦስቱን ትእዛዙ አይጨምርም። በእስር ላይ የቆዩት ተለቀዋል። በተፈለጉ ጊዜ ግን በወንጀል የቀረቡባቸው ክሶችን ማንቀሳቀስ ይቻላል። የማስታወቂያ ሚኒስትሩ ማይክል ማኮዌ ሉዊዝ እንደ ተናገሩት ደግሞ እስረኞቹን የፈታናቸው ሁላችንም በአንድነት ለሀገሪቱ ሰላምና መረጋጋት እንሠራለን በሚል ተስፋ ነው ካሉ በኋላም የተቋረጠው የሰላም ንግግር የፊታችን ሰኞ እንደገና ሲጀመር ከተቃዋሚዎቹ ወገን ማናቸውንም ቢጨምር እንኳ መንግሥታቸው ለመሳተፍ ቁርጠኛ መሆኑን የማስታወቂያ ሚኒስትሩ ማይክል ማኮይ ሉዊስ አብራርተዋል። ይህ በእንዲህ እንዳለ በደቡብ ሱዳን ለሕዝቡ የሰላም ጥሪ የሚቀርብበት ብሔራዊ ጸሎት ቀን ሚያዝያ 25ና 26 2006 ዓ ም ጁባ ውስጥ እንደሚካሄድ ፕሬዚደንት ሳልቫኪር አስታውቀዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የበርካታ የአፍሪካ ሀገሮች ጉዟቸውን በመጀመር በሚቀጥለው ሳምንት በአዲስ አበባ ጉብኝት እንደሚያደርጉ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚኒስትር ኬሪ ጉብኝታቸውን የሚያደርጉበትን ቀናትም ሆነ ሌላ ዝርዝር አልሰጠም። ከሚጎበኟቸው ሀገሮች መካከል ኮንጎ ዲሞክራ ዲሞክራሲያዊ ሪፑብሊክና አንጎላ ይገኙባቸዋል። የዩናይትድ ስቴትሱ ዋናው ዲፕሎማት በአዲስ አበባ ቆይታቸው በዋናነት የሚያተኩሩት በደቡብ ሱዳኑ ቀውስ ላይ እንደሚሆን ተገልጸዋል። በሚዋጉት የደቡብ ሱዳን ወገኖች መካከል የሰላሙን ለመቋጠር በሚደረገው ዲፕሎማሲያዊ ጥረት ማዕከል በሆነችው በአዲስ አበባ ሚኒስትር ኬሪ ከአፍሪካ ሕብረት ባለስልጣናት ጋር በህብረቱ ጽሕፈት ቤት የሚነጋገሩ መሆኑን የስቴት ዲፓርትመንት ባለስልጣናት ለቪኦኤ ገልጸዋል። የደቡብ ሱዳኑ መሆኑን የአማጽያን መሪ ሬክ ማቻርንም ለማነጋገር እቅድ አላቸው ተብሏል። የውጭ ጉዳይ ሚኒስትሩ ከኢትዮጵያ መንግስት ባለስልጣናት ጋር ለመነጋገር ስለተያዘላቸው የጊዜ ሰሌዳ ግን ለጊዜው የተገለጸ ነገር የለም።